Economiu Alem. ኢትዮጵያ የእስያ የመሰረተ ልማት መዋዕለንዋይ ባንክን ከሚቀላቀሉ 25 አዳዲስ የአፍሪካ አውሮፓና ደቡብ አሜሪካ ሀገሮች መካከል አንዷ ሆናለች። የዓለም ባንክን ይገዳደራል የሚል ወሬ የተናፈሰበት የእስያውያኑ ባንክ ቻይና የፈረጠመ ኢኮኖሚዋን የምትፈትንበትና ወደ ዩናይትድ ስቴትስ ያጋድለውን ዓለም አቀፍ የፋይናንስ አገልግሎት ለማቃናት የምትጥርበት ተደርጎ ተስሏል። የባንኩ ፕሬዚዳንት ጂን ሊኩን ባለፈው ሰኞ እንደተናገሩት የእስያ የመሰረተ ልማት መዋዕለንዋይ ባንክ አባላት መብዛት በ57 ባለ ድርሻ አባል ሀገራት የተመሠረተውን ተቋም የማበደር አቅም ያጠናክረዋል። ኢትዮጵያ፣ ሱዳን፣ አየርላንድ እና ካናዳ በያዝነው የጎርጎሮሳውያኑ 2017 ዓ ምት የእስያ የመሰረተ ልማት መዋዕለንዋይ ባንክን ከሚቀላቀሉ አገሮች ጎራ እንደሚገኙበት ፋይናንሻል ታይምስ የተሰኘው የብሪታንያ ጋዜጣ ዘግቧል። ዋና ቢሮውን በአዲስ አበባ ያደረገው የአፍሪቃ የኢኮኖሚ ኮሚሽን የቀድሞ ኃላፊ ካርሎስ ሎፔዝ ከአፍሪቃ ሶስት አገራት ባንኩን ለመቀላቀል ፍላጎት ማሳየታቸውን ገልጠው በተለይ የኢትዮጵያን ተነሳሽነት ታላቅ ጠቀሜታ ያለው ብለውታል። ሰውየው የአፍሪቃ ሀገራት የቻይና ገንዘብ ተቀባይ ብቻ ሳይሆኑ የ ቤጂንግ ፖሊሲ ደጋፊ መሆናቸውን ጭምር ባንኩን በአባልነት በመቀላቀል ለማሳየት ፍላጎት እንዳላቸው ጨምረው ገልጠዋል። አቶ አሌክሳንደር ደምሴ የቻይና አፍሪካ አማካሪ ተቋም ተባባሪ መስራች ናቸው። በቦን ዩኒቨርሲቲ የዓለም አቀፍ የጥናት ማዕከል ቻይና በኢትዮጵያ ልሂቃን የውሳኔ አሰጣጥ ላይ ያላት ሚና ላይ ትኩረት አድርገው የፒኤችዲ ምርምራቸውን እየሰሩ ነው። ኢትዮጵያ በቻይና በተቋቋመው ባንክ ውስጥ መግባቷ አማራጭ የፋይናንስ ምንጭ እንደሚሆናት አቶ አሌክሳንደር ይናገራሉ። ኢትዮጵያ ውስጥ የሚሰሩት የተለያዩ ኢንፍራስትራክቸሮች አሁን ከዚህ በፊት ራሳችን ገንዘቡን ሰብስበን አሁን የአባይ ግድብ ላይ እንደዛ ነው። በኢትዮጵያ ራሷን እጅ ፋይናንስ የምታደርገው ወይስ ከውጭ ተበድረው ከኮመርሻል ተበድረው፣ ወይስ የቻይና መንግስት በብዛትም ገንዘብ አበድሯት ነው ትልልቅ ኢንፍራስትራክቸሮች እየሰሩት ያሉ። የባንኩ አባል ግን ስትሆን ራሱ አሁን የተለያዩ ትልልቅ ኢንፍራስትራክቸሮች እንደ ፕሮጀክት ማስገባት ትችላለች፣ ባንክ ውስጥ ማለት ነው አባል ስለሆነች እና የባንኩ የራሱን የቻለውን ገንዘብ ለኢትዮጵያ ሌላን ኢንፍራስትራክቸሮች ሊመደብ ይችላል። ሁለተኛ ደግሞ እኔ ጥቅሙ ማየቱ ጋር ነው። ሜምበር ስትሆን ኢትዮጵያ ዴሲሽን ሜኪንግ ላይም መወሰን ትችላለች ማለት ነው። የበለጠ ወደ አፍሪካ ኢንፍራስትራክቸሮችም እንዲመጡ መግፋት ትችላለች ማለት ነው። አሁን ከኢትዮጵያ አጠገብ ሱዳን አለች። ያው ከዚህ በፊትም ደግሞ መስራቾች የነበሩት ሳውት አፍሪካና ግብጽ ነበሩ እና እነዚህ አምስት ሀገሮች አሁን ከአፍሪካ አንጻር ሲወጡ የራሳቸውን አሁን በአፍሪካ አቀፍ የተለያዩ ትልልቅ ኢንፍራስትራክቸሮችም እየታሰቡ ነው። ለዛም ገንዘብ ሊያስመጡ ይችላሉ። የጠቅላይ ሚኒስትር ኃይለማርያም ደሳለኝ የኢንዱስትሪ ፖሊሲ አማካሪ የሆኑት አቶ አርከበ ዕቁባይ ኢትዮጵያ ባንኩን ለመቀላቀል ፍላጎት ማሳየቷን ለፋይናንሺያል ታይምስ ጋዜጣ አረጋግጠውለታል። አቶ አርከበ ኢትዮጵያ ከደቡብ አፍሪካ ጋር የባንኩ መስራች የመሆን እቅዷ ያልሰመረው ቀነ ገደቡ በማለፉ መሆኑን ጨምረው ገልጠዋል። አቶ አርከበ 60 በመቶ አገራዊ በጀቷን ለመሰረተ ልማት ግንባታ የምታውለው ኢትዮጵያ የእስያ የመሰረተ ልማት መዋዕለንዋይ ባንክ ውስጥ የሚኖራት የድርሻ መጠን ላይ እስካሁን ስምምነት አለመፈጸሙን ተናግረዋል። የጠቅላይ ሚኒስትሩ አማካሪ ባንኩ ለኢትዮጵያ አዲስ የፋይናንስ ምንጭ እንደሚሆናትም ተስፋ አድርገዋል። በብሪታንያው ኦቨርሲስ የልማት ማዕከል የልማት ፋይናንስ ባለሙያዋ አናሊሳ ፕሪዞን ዓለም ያለባትን የመሰረተ ልማት መዋለ ንዋይ ጉድለት ለመሙላት የእስያው ባንክ ሁነኛ አማራጭ እንደሆነ እምነት አላቸው። በመጀመሪያ ደረጃ የእስያ የመሰረተ ልማት መዋለ ንዋይ ባንክ ለአፍሪቃ ተጨማሪ የገንዘብ ምንጭ ይሆናል። በዓለም ባንክ ግምት መሰረት አህጉሪቱ የመሰረተ ልማት የ31 ቢሊዮን ዶላር ጉድለት አለባት። ባንኮ የሚሞላው እንዲህ አይነት ጉድለቶችን ነው። ሁለተኛው ከሌሎች የገንዘብ ተቋማት እገዛ ማግኘት ያልቻሉ እቅዶችን ይኸው ባንክ መደጎ ይችላል። ቻይና የእስያ የመሰረተ ልማት መዋለ ንዋይ ባንክ ከዓለም ባንክና ሌሎች መሰል የልማት ፋይናንስ አቅራቢዎች ጋር እንዲነጻጸር አትሻም። አገሪቱ የዓለም ባንክ በማደግ ላይ ያሉ አገሮችን እኩል አይወክልም፣ የሚል ትችት ታቅርባለች። አቶ አሌክሳንደር ዓለም ባንክን የመሳሰሉ የፋይናንስ ተቋማት የሚከተሉት ውስብስብ አሰራር ታዳጊ ሀገራት የሚፈልጉትን የመሰረት ልማት መዋዕለ ነዋይ ለማግኘት ፈተና እንደሚሆንባቸው ይናገራሉ። ትልልቅ ኢንፍራስትራክቸር ኢንቨስትመንቶች ኤዥያ ስፔሻሊ በቤልት ኤንድ ሮድ ኢኒሼቲቭ ላይ ያስፈልጋል። አሁን ኢንፍራስትራክቸር ሲባል በብዛት ህዝቡ የሚያስበው ምንድን ነው? መንገድ፣ ባቡር፣ የባቡር ሐዲዶች፣ መርከብ እንደዚህ አይነት ነገሮች ነው የሚታሰቡ፣ በጣም ብዙ ብር የሚፈጁ ኮንስትራክሽን ሳይቶች። ማለት ያንን ገንዘብ ለማቅረብ ነው ይሄ ባንክ የተመሰረተው። እና አሁን እንደምናውቀው የዓለም ባንክ የሆነ ፕሮጀክት ለማስፈጸም ብዙ ብዙ ጊዜ እና ብዙ የተለያዩ ነገሮች ያስፈልጋሉ። ያንን ለማሟላት በብዛት ታዳጊ ሀገሮች ይሰቃያሉ፣ እውነት ለመናገር አቅሙም ስለሌላቸው በብዛት ይሰቃያሉ እና ብዙ ፕሮጀክቶች ሳይሰሩ ይቀራሉ ማለት ነው። ኤአይ ቢ በብዛት ምንድን ነው የሚለው እኛ ያንን ችግር ስለምናውቅ የኛ ፕሮሲጀር በዚህ ላይ እንዲቀል አድርገናል እና ይሄ ባንክ በብዛት ለታዳጊ ሀገሮችም ጥሩ ነው ብለው ነው ያስቀመጡት ከመጀመሪያው ጀምሮ። ምክንያቱም የሁኔታውን ያላችሁበትን ሁኔታ ስለተረዳን ቶሎ ቶሎ ፋይናንሲንግ እና ካፒታል እንዲኖር ማድረግ ስለፈለግን ነው ይሄን ነገር ያቀረብነው ብለው ያን ነው ሲመሰረቱም የተናገሩት። በቻይና የተጠነሰሰው የእስያ የመሰረተ ልማት መዋዕለ ንዋይ ባንክ ስራውን ሀ ብሎ ከጀመረ ዓመት ሞላው። ደጋፊዎቹ እንደ አቶ አሌክሳንደር ሁሉ የዓለም አገሮች የሚፈልጉትን የመሰረተ ልማት መዋዕለንዋይ ክፍተት ይሞላል የሚል ተስፋ አላቸው። ተቺዎቹ በበኩላቸው ቻይና የኢኮኖሚና ስልታዊ ጥቅሞቿን ለማስከበር የምትጠቀምበት መሳሪያ አድርገው ያቀርቡታል። ከትችቱ ጎራ የተሰለፉቱ አደረጃጀቱ በውሳኔ አሰጣጥ ሂደቱ ለቻይና ከፍ ያለ ድርሻ ይሰጣል የሚል ወቀሳም ያቀርባሉ። ባንኩን በጥርጣሬ የምታየው ዩናይትድ ስቴትስ ከምታነሳቸው ጥያቄዎች መካከል አንዱ ይኸው ያልተመጣጠነ የድምፅ አሰጣጥ ጉዳይ ይገኝበታል። አቶ አሌክሳንደር እንዲህ አይነት ችግሮች ቢኖሩበት የአውሮጳ ሀገራት የእስያ የመሰረተ ልማት መዋዕለ ንዋይ ባንክን አይቀላቀሉም ነበር የሚል መከራከሪያ ያላቸው አሜሪካኖች እንዳሉት ቢሆን ኖሮ ለምን እንደ እንግሊዝ፣ እነ ጀርመን፣ እነ ፈረንሳይ ከመጀመሪያው ጀምሮ አባል ሆኑ ብለንም መጠየቅ እንችላለን እና ይሄ የአሜሪካን ትችት እዚህ ባንክ ላይ ያለው ትችት ብዙ አያስኬድም ብዬ ነው የምናገረው። ምክንያቱም በጣም ተቃራኒ ሀሳብ ቢሆን ኖሮ የባንኩ መቋቋም ሌሎች አካሎች ስፔሻሊ የዩሮፒያን ካንትሪዎች አገቡበትም ነበር። ግን እነሱ ጥቅሙን ስላዩበት እንዳልኩኝ፣ ይሄ ጥቅም የቱ ጋር ነው? የወደፊቱ ስፔሻሊ ከኤዥያ ኤዥያ እንግዲህ የዓለም ኢኮኖሚ ማዕከል ወደ ኤዥያ እየዞረ ነው አይደል? ከዌስተርን ካንትሪዎች ወደ ኤዥያ እየዞረ ያንን እድገትም ለመደገፍ ተብሎ ነው ይሄ ባንክ የቆመው። እዛ ላይ አሁን ከመጀመሪያው ጀምሮ መሳተፍ ካልተቻለ ወደፊት አባል ለመሆን ይከብዳል እና ያን ነው የኢሮፒያን ካንትሪዎች ለምሳሌ በደንብ የተረዱ። ሁለተኛ ደግሞ ይሄም ከራሳቸው እድገት የተገናኘ ነገር ነው። ይሄ በቤልት ኤንድ ሮድ ኢኒሺያቲቭ ያልኩት ኤዥያን እና ዩሮፕን የሚያገናኝ ኢኒሺያቲቭ ነው። ወደ ምዕራብ ዩሮፕ ቢኬድ ወይስ ወደ ፖላንድ ቡልጋሪያን ቢኬድ እዛ የሚሰሩት በብዛት የሚሰሩት ኢንፍራስትራክቸሮች በሙሉ ከቻይና አንጻር ጋር የተገናኘ ነገር ነው። ከቻይና ይሄ በኒሮ ኢኒሽቲቭ ጋር የተገናኙ ነገሮች ናቸው። እና ያንን ለማገናኘት አውሮፓውያኖች በጣም ኢንተረስትድ ናቸው። ስለዚህ ጆን ያደረጉ አፍሪካን ሀገሮችም እንደዛ ማሰብ ጀመሩ። አሁን ይሄ ጥሩ ነው ብዬ እገምታለሁ። የዓለም ባንክ፣ ዓለም አቀፉ የገንዘብ ድርጅት፣ እንደዚሁም የእስያና አፍሪቃ የልማት ባንኮች እያሉ ይሄ ለምን አስፈለገ የሚል ጥያቄም አለ። ከአፍሪቃ ሀገራት ጋር የፈረጠመ ፖለቲካዊ ወዳጅነት ባፈራችሁ እና ጠንካራ የኢኮኖሚ ባለቤት በሆነችው ቻይና ዋነኛ ባለቤትነት የተመሰረተው ተቋም የአፍሪቃ ልማት ባንክን የመጫን አቅም ይኖረው ይሆን? የልማት ፋይናንስ ባለሙያዋ አናሊሳ ፕሪዞን በፍጹም ይላሉ። እንዲያውም የእስያ የመሠረተ ልማት መዋዕለ ንዋይ ባንክ ባለፈው አንድ ዓመት ከሌሎች አህጉራዊ የገንዘብ ተቋማት ጋር በትብብር ሲሰራ ተስተውሏል። እንደ ባለሙያዋ ማብራሪያ ይህ ባንክ ከሌሎች የእስያ የልማት ባንኮች ጋር ባለፈው አንድ ዓመት በትብብር ሲሰራ ተስተውሏል። ከዚህ ባንክ ጋር እንደ ዓለም ባንክና የአውሮጳ የመልሶ ግንባታና ልማት ባንክና የእስያ ልማት ባንኮች በሁለትዮሽ የገንዘብ ድጋፍ ሲያደርጉ ነበረ። እንዲህ አይነት ትብብር በእስያ የመሰረተ ልማት መዋለ ንዋይ ባንክና የአፍሪቃ ልማት ባንክ መካከል ይደረጋል ብዬ ጠብቃለሁ። ሌላው ነገር ስሙን እንደሚጠቁመው የእስያው ባንክ በመሰረተ ልማት ላይ ብቻ የሚያተኩር ሲሆን እንደ አፍሪቃ ልማት ባንክ ያለ ተቋም ግን ከመሰረተ ልማት ከፍ ያለ ሚና ይኖረዋል። የአፍሪቃ ልማት ባንክ በፖሊሲ ጉዳዮች ላይ የማማከር የማሳደግ ስራዎች ይሰራል። የእስያ የመሰረተ ልማት መዋለ ንዋይ ባንክ በአንጻሩ እቅዶችን ከመደገፍ ባለፈ በፖሊሲ ማማከር ላይ ይሳተፋል ብዬ አልጠብቅም። ባንኩ የሚቀርቡለትን የመሰረተ ልማት ግንባታዎች የሚመዝንበት መስፈርቶች እንደነ ዓለም ባንክ ከፍ ያሉ አይሆኑም የሚል ስጋትም ከዩናይትድ ስቴትስ በኩል ይደመጣል። የከባቢ አየር ጥበቃ፣ የሰብአዊ መብት አያያዝና ጸረ ሙስና በእስያ የመሰረተ ልማት መዋለ ነዋይ ባንክ የመመዘኛ መስፈርቶች ውስጥ ላይካተቱ ይችላሉ ባይ ናቸው። ወደ ዩናይትድ ስቴትስ ወግ ነው የሚከራከሩት ባለሙያዎች። አቶ አሌክሳንደር የባንኩ መርሆዎች እንዲህ አይነት ችግሮች የሉበትም ይላሉ። ይሄ ባንኩ ለምሳሌ የኢንቫይሮንመንታልን ሶሻል ፍሬምወርክ የሚባል ህግ አላቸው። አሁን ለምሳሌ እነሱ ብድር ለመስጠት ፕሮጀክት ሲያዩ አሁን ያ ፕሮጀክት ለምሳሌ ለአካባቢ ጥበቃ ጥሩ ነው ወይ? ለሶሻል ፍሬምወርኩ ምንድን ነው? ለህዝቡ ይደግፋል ወይ? የህዝቡ መብት ይጠበቃል ወይ? ይሄ በሙሉ እንደዚህ አይነት ጥያቄዎች የፕሮጀክት ዲሲሽኑ አካል ናቸው። አንድ እኔ የምደግፈው አይዲያ እዚህ ላይ የባንኩ አይዲያ ይሄ ነገር ከመጀመሪያ ጀምሮ ተቀምጦ ነበር። ተገፍተው ወይስ ሌላ ሰው ብሏቸው ሳይሆን ከመጀመሪያው ጀምሮ ነው ይህንን ህግ ያስቀመጡት እስፔሻሊ አሁን ወደ ወደ አካባቢው ጥበቃ ላይ ሲካሄድ በጣም ስትሪክትም የሆነ ፕሮሲጀር ነው ያስቀመጡት የእስያ የመሰረተ ልማት መዋለንዋይ ባንክ በአንድ አመት ውስጥ ዘጠኝ የልማት እቅዶች ላይ እጁን ማስገባቱን ፕሬዚዳንቱ ጂልኩን ተናግረዋል በጎርጎሮሳዊ 2016 ዓ ም 1.2 ቢሊዮን ዶላር ለማበደር ያቀደው ባንክ 1.7 ቢሊዮን ዶላር ውጪ አድርጓል። የባንግላዴሽ የኃይል ማከፋፈያ፣ የኢንዶኔዥያ ብሔራዊ የድህነት ቅነሳ፣ የታጃኪስታንና የፓኪስታን የመንገድ ግንባታ እቅዶች ባንኩ በብድር ከደገፋቸው መካከል ይገኙበታል።